ከኤስቢኤስ አማርኛ ጋር ነት ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አማሪክ ይጎብኙ። ሀገርኛ ሪፖርት የቀድሞ ብር የቀያሬ ጊዜ ከስድስት ቀናት በፊት የተጠናቀቀ ቢሆንም በትግራይ ግን አዲሱም የቀድሞውም ብር አገልግሎት እየሰጡ መሆኑ ተገለጸ። መንግስት ከመስከረም አራት ቀን ሁለት ሺህ አስራ ሶስት አመተ ምህረት ጀምሮ አዲስ የገንዘብ ኖት በስራ ላይ እንዲውል ማድረጉ የሚታወስ ነው። ይኸው አሮጌውም በአዲስ የመቀየር ጊዜ የተጠናቀቀው ደግሞ ታህሳስ ስድስት ቀን ሁለት ሺህ አስራ ሶስት አመተ ምህረት እንደነበር ይታወቃል። ነገር ግን ከጥቅምት ሀያ አራት ቀን ሁለት ሺ አስራ ሶስት አመተ ምህረት ጀምሮ በትግራይ ሕግን የማስከበር ዘመቻ በመጀመሩ ሳቢያ ባንኮች ዝግ በመሆናቸው የገንዘብ ቅያሬው ተስተጓግሎ ስለቆየ ባንኮች በዚህ ሳምንት መጀመሪያ ላይ መቀሌን ጨምሮ በአብዛኛዎቹ የትግራይ ከተሞች እያገለገሉ ስለሚገኙ በዚህም የቀድሞውና አዲሱ ብር በእኩል እያገለገሉ ይገኛሉ ተብሏል። በትግራይ የሚገኙ አንዳንድ አገልግሎት ሰጭ ድርጅቶች የቀድሞውን ብር ለመቀበል ፈቃደኛ ሳይሆኑ በመቅረታቸው በተወሰነ መልኩ ችግር መፈጠሩን ከአካባቢው የሚወጡ መረጃዎች ያመለክታሉ። ይህን ከግምት በማስገባት የብሔራዊ ባንክ የራሱን መግለጫ በዚህ በያዝነው ሳምንት ውስጥ ይሰጣል ተብሎ ይጠበቃል። በተፈጠረው ያልተጠበቀ አጋጣሚ ባንኮች መደበኛ ስራን ስራቸውን በተገቢ መንገድ ማካሄድ ባለመቻላቸው ተገቢው የማካካሻ ጊዜ ተሰጥቶ የቀድሞውን ብር በአዲስ ለመቀየር ይደረጋል በማለት ከብሔራዊ ባንክ ጋር ግንኙነት ያላቸው ወገኖች ጠቆመዋል። በሌላም በኩል የፌዴራል ፖሊስ በመላው ትግራይ አዲስ የፖሊስ ኃይል እያደራጀ መሆኑን ፌዴራል ፖሊስ ትናንት ውር ታኅሣሥ አስራ አንድ ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በሰጠው መግለጫ አስታወቀ። ፖሊስ በዚህ ጊዜ እንደ ማዘጋጃ ቤት ባሉ የመንግስት መስሪያ ቤቶች መረጃዎች መውደማቸውን የፌዴራል ፖሊስ ጨምሮ አስታውቋል። በዚህ መግለጫ መሰረት በትግራይ ዋና ከተማ መቀሌ በሚገኘው ማዘጋጃ ቤት ላይ የደረሰው ዝርፊያና ውድመት እጅግ በርካታ መሆኑን ፖሊስ ገልጾ በተለይ ከመሬት ጋር የተያያዙ ሰነዶች ሆን ተብለው እንደወደሙ ፖሊስ ገልጾ፣ ይህን ለማስተካከል በየአካባቢው ከሚገኙ ቅርንጫፍ ማዘጋጃ ቤት ከሚገኙት መካከል እና ከህብረተሰቡ በማሰባሰብ በአጭር ጊዜያት ውስጥ መረጃዎች እንደሚሰባሰቡ የፌዴራል ፖሊስ ጨምሮ አስታውቋል። የገዢው ብልጽግና ፓርቲ ማዕከላዊ ኮሚቴ ከታህሳስ ስምንት ቀን ሁለት ሺ አስራ ሶስት ዓመተ ምህረት ጀምሮ ለሁለት ቀናት ያካሄደውን ስብሰባ ቅዳሜ ታህሳስ አስር ቀን ሲያጠቃልል አስር ነጥቦች ያሉት የመፍትሄ ሀሳቦች በመግለጫው ላይ አውጥቷል። በመግለጫው መሰረት በትግራይ ከትሞ በነበረው የቀድሞ የትግራይ ገዢ ፓርቲ ህዝባዊ ወያኔ አርነት ትግራይ ህወሀት ላይ በተገኘው ድል መኩራራት በፍጹም እንደማይገባ አስታውሶ ይህን ቁርጠኝነትና ለመስዋዕት ዝግጁነት የተስተዋለበትን ስሜት ለሀገሪቱ የወደፊት ብልጽግና ላይ ለመዋል መረባረብ እንደሚያስፈልግ በአጽኖት አሳስቧል። በተከታይም የህወሀት አባላትን ማለትም በጊዜው አጠራር ጁንታውንና የጁንታውን ተከታዮች ከተደበቁበት ስፍራ አድኖ ወደ ፍርድ የማቅረቡ ርብርብ እንደተጠበቀ ሆኖ ዜጎች ከተሰደዱበት አካባቢ ወደ ቀያቸው የመመለስ ዘመቻ በአፋጣኝ መከናወን እንዳለበት የብልጽግና ማዕከላዊ ኮሚቴ ጥሪ አቅርበዋል። ከዚሁ ጋር በየአካባቢው በጎጥ የመደራጀት ስሜት በተስፋፋበት ሀገር ውስጥ በአሁኑ ጊዜ በተፈጠረው አዲስ ሁኔታ በመነሳሳት በኢትዮጵያዊነት ስሜት ህግን ተከትሎ ፌዴራላዊ ስርዓትን በህግ የማጠናከር አካሄድ አመራሩ እንዲከተል ፓርቲው አቅጣጫ አስቀምጧል። ይህን አገላለጽ የፖለቲካ ተንታኞች ሲያስቀምጡት የአማራ ብሔራዊ ክልላዊ መንግስት እንደ ወልቃይትና ጠገዴ የመሳሰሉት አካባቢዎች በአፋጣኝ ወደ አማራ ክልል ይመደቡ ከሚለው ጥሪ ባሻገር የኦሮሚያ ክልልም ራያ አካባቢ የተወሰኑ አካባቢዎች የኦሮሚያ ናቸው የሚለው የመሬት መከራመት ጥያቄ ህግን ተከትለው በሰከነ መንፈስ መፍትሄ ማግኘት አለባቸው እንደ ማለት ነው በማለት ይገልጹታል። የዙ ፓርቲ በዚህ መግለጫው የማንነት ጥያቄዎች ተገቢነት ያላቸው መሆናቸውን ተቀብሎ ከዚሁ ጋር ጎን ለጎን የህዝቡን ነጻ ፍላጎቶች ከግምት ባስገባ መልኩ ህጋዊ አሰራርን ተከትሎ ምላሽ እንዲሰጣቸው አቅጣጫ ማስቀመጡን አስታውቋል። ከዚሁ ጋር ዘንድሮ ይካሄዳል ተብሎ የሚታሰበው የስድስተኛው ሀገራዊ ምርጫ በተቻለ መጠን ነጻና በህዝቡ ተቀባይነት እንዲኖረውና ለዚህም የፓርቲው አባላት እንዲተጉ ጥሪ ያቀርበዋል። ለዚህም አባላቱ በፓርቲው ማኒፌስቶ ላይ ተወያይቶ አቅጣጫ ማስቀመጡ እንደ በፊቱ የፓርቲ አባላት ወደ ኮሮጆ ዘረፋ እንዳይሄዱና ማስቀመጡ በበጎ ጎኑ የተመነዘረ ሀሳብ አስተላልፏል። ለዚህም ሲባል ተፎካካሪ ፓርቲዎችም ገና ምርጫው ሳይከናወን ራሳቸውን በአሸናፊነት ማስቀመጥ ተገቢ ያለመሆን እና የምርጫ ውጤትን በጸጋ መቀበል ባህል እንዲዳብር የገዥውን ፓርቲ ጨምሮ የተፎካካሪ ፓርቲዎችም እንዲለማመዱ ፓርቲው ጥሪ አቅርቧል። በጣሊያን ኤምባሲ በቁም እስር ላይ ይገኙ የነበሩት የቀድሞው የደርግ ከፍተኛ ባለስልጣናት ለሰላሳ አመታት ከተጠለዱበት ስፍራ ምሕረት ተደርጎላቸው ከቤተሰቦቻቸው ጋር እንዲቀላቀሉ የሚያስችላቸውን የምሕረት ውሳኔ እንዲያገኙ የሀገሪቱ ፕሬዚደንት ክብርት ሳህለ ወርቅ ዘውዴ በፊርማቸው ማጽደቃቸውን ከመንግስት ጋር ቅርበት ያላቸው ምንጮች አስታወቁ። ከዛሬ ሰላሳ አመት በፊት ኢህአዴግ በአሸናፊነት ወደ አዲስ አበባ ማክሰኞ ግንቦት ሀያ ቀን ሺ ዘጠኝ መቶ ሰማኒያ ሶስት ዓመተ ምሕረት በገባ ዕለት ሀገሪቱን ለሰባት ቀናት በርዕሰ ብሔርነት የመሩ ሌተና ጀነራል ተስፋዬ ገብረ ኪዳንን ጨምሮ የሰባ ሰባት አመቱ ሌተና ጀነራል አዲስ ተግላይ፣ የሰማኒያ አምስት አመቱ ሌተና ኮሎኔል ብርሃኑ ባይህና አቶ ኃይሉ ይመኑ በጣሊያን ኤምባሲ የጠለላ ጥያቄ አቅርበው እንደተፈቀደላቸው በጊዜው የሚታወስ ነው። ብዙም ሳይቆዩ አቶ ኃይሉ ይመኑ የራሳቸውን ሕይወት በዛው ጊዜ ውስጥ ማጥፋታቸው የሚዘነጋ አይደለም። ከዚያም ሌተና ጀኔራል ተስፋዬ ከሌተና ጀኔራል አዲስ ተድላና ሌተና ኮሎኔል ብርሃኑ ባየ ጋር በተፈጠረ ግጭት በደረሰባቸው አደጋ ጀኔራል ተስፋዬ ከዚህ ዓለም በሞት ስለተለዩ ከዚያ ጊዜ ጀምሮ እስካሁን በጣሊያን ኤምባሲ ተጠለለው የሚገኙት ሌተና ኮሎኔል ብርሃኑ ባየ እና ሌተና ጀኔራል አዲስ ተድላ ናቸው። የቀድሞቹ የእነዚህ ሁለት ተጠላይ የቀድሞ የደርግ አባላት የቀድሞቹ የስራ ባልደረቦቻቸው የደርግ አባላት በፍርድ ቤት ተከራቀሉ። የሞት ፍርድ ተፈርዶባቸው የነበሩት እና በኋላም ይህ የሞት ፍርድ ወደ እድሜ ልክ ተከንሶላቸው በስተመጨረሻ ከአስር አመት በፊት በምህረት መፈታታቸው የሚታወስ ነው። በዚያን ጊዜ ሁለቱ በጣሊያን ኤምባሲ ውስጥ ተጠንነው እንደነበሩትም ምህረት እንዲደረግላቸው ጥያቄ የሚቀርብም በዘር ማጥፋት ስለተከሰሱ ጉዳያቸው በፍርድ ቤት ቀርበው ሳይታይ ምህረት ሊደረግላቸው አይገባም በሚል እንዲዘለሉ መደረጉ የሚዘነጋ አይደለም። በዚያን ወቅት የሀገሪቱ ፕሬዚደንት የነበሩት የመቶ አለቃ ግርማ ወልደጊዮርጊስ በግል ተጠይቀው ለሁሉም ምህረት ቢሰጥ ፈቃዳቸው መሆኑን መናገራቸው የሚታወስ ነው ላለፉት ሰላሳ አመታት በጣሊያን ኤምባሲ ተጠልለው የነበሩት ሁለቱ የደርግ ከፍተኛ ባለስልጣናት እንደተባለው ምህረቱ ከጸናላቸው ከግንቦት ሀያ ቀን ሺህ ዘጠኝ መቶ ሰማኒያ ሶስት አመተ ምህረት የአዲስ አበባን አየር ለመጀመሪያ ጊዜ በውጭ ሆነው ይስቧታል ተብሎ ይጠበቃል በዚህ ሰላሳ አመታት ውስጥም ያኔ አሸናፊ ከነበረው ኢህአዴግ ውስጥ የህወሓት መሪዎች በአዲስ አበባ ይንጎማልሉ እንዳልነበር ዛሬ አብዛኛዎቹ በትግራይ ተራራዎች በምሽግ ውስጥ እየታደኑ ሲገኙ ያኔ ተሸማቀው በምሽት የመደበቂያ ስፍራ ለማግኘት በስተመጨረሻ በጣሊያን ኤምባሲ ያረፉት ሁለቱ የደርግ አባላት፣ በጊዜው አጠራር ሁለቱ ፋሽስቶች፣ በአዲስ አበባ ከተማ ዘወርወር የሚሉበት ቀን ሩቅ አይሆንም ተብሎ ይጠበቃል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። የዚህ አይነት ታሪኮችን በተጨማሪ ማድመጥ ይሻሉ? በአፕል ፖድካስት፣ ጉግል ፖድካስት